በአማራ ክልል በደቡብ ወሎ ዞን በደላንታ ወረዳ በባህላዊ መንገድ ኦፓል ማዕድን የሚያመርቱ ወጣቶች ባለፈው ሐሙስ ምሽት በገቡበት ዋሻ ውስጥ በቁፋሩ ላይ እያሉ በግዙፍ ናዳ በመያዛቸው ሕይወታቸውን ለመታደግ ጥረት እየተደረገ እንደሆነ የወረዳው አስተዳደር ገለጸ። ሐሙስ ጥር ሰላሳ ሁለት ሺ አስራ ስድስት ዓ ም እኩለ ሌሊት ገደማ በወረዳው ዜሮ አስራ ስምንት ቀበሌ በሚገኙ ዋሻ ውስጥ በኦፓል ማዕድን ባህላዊ ምርት ስራ ላይ የተሰማሩ ሰዎች በድንገተኛው ናዳ መዋጣቸውን የወረዳው ብልጽግና ጽፈት ቤት ኃላፊ አብዮት ጌታነህ ለአሜሪካ አሜሪካ ድምጽ አረጋግጠዋል ያው ቁፋሮች ይቀጥሏል በሰው ሀይል ግን አልታወቅም ያሉበት ሁኔታ ሲቀደምም እንደዚህ አይነት አጋጥሞ ያውቃል። እዛ ቦታው ላይ አላጋጠምም እንጂ እንደዚህ አይነት ያው ብዙ ቦታ ላይ እንትኖች ስላሉ ሌላ ቦታ ላይ አጋጥሞ ያውቃል ያው በጉልበት እንግዲህ ርብርብ እየተደረገ ነው ቁፋሮ ከዛ ውጭ በማሽንና በተለያየ ነገር ለማገዝ ቦታው ገደላማ ቦታ ስለሆነ ምቹ አይደለም። ከዛ ውጭ ግን ማህበረሰቡ ቁፋሮ በጉልበት ርብርብ እያደረገ ነው። ሰባት መቶ አምሳ ሜትር ርዝመት እንዳለው በተገለጹ በዚህ ዋሻ ውስጥ በተቆፈረ ሀያ አምስት ሜትር ጥርቀት ባለው ጉድጓድ ውስጥ ማዕድኑን በማውጣት ላይ ሳሉ በናዳ የተያዙ ሰዎችን ብዛት በውል ለማወቅ ባይቻልም ከአስር በላይ ሊሆኑ እንደሚችሉ ግን ኃላፊው ተናግረዋል በግልጽ አይታወ ቅም አሁን እንግዲህ ቤተሰብ ጠፉ የሚሏቸውን ልጆች እነሱን ቁጥር በማሰባሰብ ነው እንጂ እርግጠኛ የሆነውን ቁጥር ማወቅ አይቻልም። ያሰባሰባቸዋቸው ምን ያህል ይሆናሉ? ከፍ ዝቅ ይላል። ገብቷል። አሁን የጉልበት ስራ የሚሰሩ የሚታወቁት ልጆች ውስን የሆኑ እንጂ በጉልበት ስራ የሚሳተፉ እዚያው አካባቢ የሆኑ ይህ የማያውቋቸው አሉ። ያው በእኛ እንግዲህ ከስር በላይ እንደሚሆኑ ነው አሁን ኤክስፔክት የተደረገው የቦታው አቀማመጥ ሁኔታ ነው። ውስጥ ለውስጥ ስለሆነ ዋሻ ስለሆነ እየተቆፈረ የሚወጣበት ማዕድ ነው የሚቆፈረው። ውስጥ ለውስጥ ከመሆኑ አኳያ ያው በባህላዊ ስለሆነ የሚወጣው ማዕድ ነው እና ያለው የቦታው አቀማመጥ በራሱ ጊዜ ትልቅ ፋክተር ነው፣ ገደላማ ስለሆነ ከታች ቁፋሮ በቀጠለ ቁጥር የመድር መሳደገው እንትን ይላል የአካባቢው ማህበረሰብ መንግስታዊ መዋቅሩንና ቤተሰቦቻቸውን ማዕድን አውጪዎችን በመታደግ ጥረት እያደረጉ እንደሚገኙ ገልጸዋል ሌሎች በኤንጂኦ ደረጃም የሚደግፉት ነበሩ አክቹዋሊ በአስተሳሰብ ደረጃ ነገር ግን ይህን ለማዘመን ብዙም የተሄደበት ርቀት የለም ይሄኛው ከቦታዎቹ ተፈጥሮ አቀማመጥ አኳያ እንደ አይነት ችግሮች ሊያጋጥሙ እንደሚችሉና እዚህ ቀደም ስለሚያጋጥሙ ከዚህ ቀደም ያጋጠሙትም ክስተቶች አይቶ ይ እንደሚ ሊፈጠር እንደሚችል ኤክስፔክት ይደረጋል እና እኔ እዚህ መፍትሄ የሚሆነው ባለድርሻ አካሎች በዚህ ዙሪያ ያሉ አካላቶች ይሄንን ወደ ዘመናዊ መንገድ የሚያግዙበትን ቴክኖሎጂ የሚጠቀሙበትን አሁን ባህላዊ ዘዴ ስለሆነ የሚጠቀሙት የሚያወጡት አካላቶች እሱም ወደ ዘመናዊ መንገድ አንደኛ እንዲጠቀሙ ድጋ ሁለተኛ የሲሰራ ሲሰራ ያው ገደላማ ቦታ ከመሆኑ ጋር ተያይዞ የራሱ ትሪትመንት ያስፈልገዋል። በእርግጥ ባህላዊ በሆነ መልኩ ልጆቹ ትሪት ያደረጉታል፣ ግን ቢሆንም ያዘላቂ መፍትሄ አይሆንም። ስለዚህ ዘመናዊ ዋሻው ሲቆፈር ያው አለት ላይ ስላላደላ፣ አለት ላይ ቢሆን ወደ ታች ስለሚሆን ደሞ ወርቅ መውጣት አያስቸግርም። ይህኛው ግን አግድም ሆሪዞንታል ነው የምትሄደው። ሆሪዞንታል ስትሄድ ላይኛውን አካል እሱን ትሪታ አድርገህ ድጋፍ ማዘመን ቢቻል የተሻለ ነው የሚል ሀሳብ አለኝ። ባል የከበረ ማዕድን ንግድ ላይ የተሰማሩትና በናዳው ከተያዙት መካከል የጓደኛቸው መለሰ መብሬ ቤተሰቦች እንደሚገኙባቸው የገለጹት ወንድወሰን ታደሰ የተባሉ አስተያየት ሰጪ ደግሞ በዋሻ ውስጥ ሳሉ በናዳው ውስጥ የቀሩ ሰዎች ከሀያ በላይ ሊሆኑ እንደሚችሉ ጠቁመዋል። ረ አምስት መቶ ሜትር ስድስት መቶ ሜትር ርቀት አለው ውስጥ እና ገደል ነው ከገደል መካከል ስለሆነ መሬቱ እየሰራ ሄደ፣ ታውቃለህ። ከትናንት ወዲያ በዛ አይነት ክስተት ተፈጠረ። እንዲሁ በስም የሚታወቁ አንድ ሀያ ሰዎች ናቸው። ብዙ ሰው እዚያው ቀርቷል፣ ተንዶ ታውቃለህ፣ ድርምስ ያለው ማለት ነው። ስለዚህ ለማውጣትም አስቸጋሪ ነገር ነው፣ በሰው ኃይል አይቻልም። ከባበር ሂዶ ያዋፈሩን እንትን አይለው መሬቱ ቆላ ውስጥ ነው፣ ገድም የለ ምንም የለም። ከዚህ አንድ ሀያ ሰዎች በስም ይታወቃሉ፣ ግን ከዚያ ብዙ ሰው አለ ነው የሚባለው። ከተያዙት አብዛኞቹ ወጣ አባቶች እንደሆኑና ስራውን ከጀመሩ ከሰባት ዓመት በላይ እንደሆናቸው አቶ ወንዶሰን ተናግረዋል። ብዙዎቹም ቤተሰቦቻቸውን የሚያስተዳድሩት ለሕይወታቸው በሚያሰጋ ቁፋሮ ያወጡትን ኦፓል ከልፋታቸው ጋር በማይመጣጠን ዋጋ እየሸጡ ነው ብለዋል። ኦፓሉ ከተጀመረ ጀምሮ እየተደነባ እየተናደ ብዙ ሰዎች የሞቷሉ፣ ይህም ይታወቃል። ግን እንደዚህ በዚህ ቅጽበት ይሆናል ተብሎ አልታሰበም ነበር። ዝሮ ዝሮ ወደ ሀያ የሚገመቱ ልጆች ያው አድራሻቸው እስካሁን አልታወቀም። እዚያ ውስጥ ግን ሲሰሩ ታይተዋል እነዚህ ልጆች ሶስተኛ ቀናቸው ነው ዛሬ። ተስፋ ይኖር ይሆን? ተስፋ ከአሁን በፊትም በሀያ አንድ ቀናቸው የወጡ ልጆች ስለነበሩ ከሌላ ቦታ እንደዚህ አይነት የወታል ቦታ ላይ የወጡትን ልጆች ስላሉ ህብረተሰቡ በቃ ይገኛሉት የሆነ ትንፋሻቸውን ለማዳን እየታገለ ነው ህብረተሰቡ ያለው አሁን። ዳስተዋል የተባሉ የወገል ጤና ከተማ ነዋሪ በዋሻ ውስጥ በናዳ የተያዙት ሰዎችን ህይወት ለመታደግ በሺዎች የሚቆጠሩ የአካባቢ ነዋሪዎች ባላቸው መሳሪያ እየቆፈሩ የነፍስ አድን እርብርብ በማድረግ ላይ እንደሆነው ገልጸዋል። ህዝቡ በስፋት ቢያንስ እንደው በግምት ከሶስት ሺህ ሰው በላይ የሚሆን በባህላዊ መልኩ ማለት ነው ያው ዶማ ይዞ መግባት እሱን እየቆፈሩ ነው። እስካሁን ባለው ሁኔታ አምስት ሜትር ወደ ውስጥ እየገቡ ነው ያሉት። ደግሞ ይህንን አሁን የከፋ የሚያደርገው ምን መሰለህ? በጎን እየተንጠለጠለ ከባድ ገደል አለ። እሱም ደግሞ ለህይወት አስጊ ስለሆነ እጅግ በጣም ጥንቃቄ ባለበት ሁኔታ ስራውን እየሰሩ ነው ያሉት የድላንተ ወረዳ ማዕድን ጽህፈት ቤት ኃላፊ ተስፋው ሰማው በክልላዊ መንግስቱ ለሚደገፈው የአማራ ሚዲያ ኮርፖሬሽን እንደተናገሩት የህይወት የማዳን ጥረቱ ለዋሻው መግቢያ ቅርበት ባለው የውስጠኛው ክፍል ላይ አተኩሮ እየተካሄደ ነው። እስካሁን በሰው ኃይል ከ50 ሜትር በላይ መቆፈሩን ጠቁመው፣ ቦታው አመቺ ባይሆንም በተለያዩ ማሽኖች በመታገዝ ቁፋሮውን ለማፋጠን ርብርብ እየተደረገ እንደሚገኝ ገልጸዋል። ከ2004 ዓ.ም አንስቶ በኦፓል ማዕድን ምርቷ በምትታወቀው ደላንታ ወረዳ ናዳው በተከሰተበት አካባቢ ብቻ ከ አራት መቶ እስከ 500 ወጣቶች በማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ ከወረዳው አስተዳደር የተገኘው መረጃ ያመለክታል። ይሁንና አመራረቱ ባህላዊ፣ ምርቱ የሚገኝበት አካባቢም አደገኛ በመሆኑ ዘመናዊ አሰራርን መከተል ካልተቻለ ወደፊትም ተመሳሳይ አደጋዎች ሊከሰቱ እንደሚችሉ አስተያየት ሰጪዎች ተናግረዋል። ለአሜሪካ ድምጽ መስፍን አራጌ